ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ግንቦት 9 2015 ዓ ም ዝግጅታችን ጀምረ

በሽብር ወንጀል ተጠርጥረው በስር ላይ የሚገኙና ጉዳያቸውን በፍርድ ቤት በመከታተል ላይ የሚገኙ አርባ ሰባት የሚደርሱ ግለሰቦች የረሃብ አድማ ላይ እንደሚገኙ ከጠበቆቻቸው አንዱ የሆኑት ጠበቃና የሕግ አማካሪ ሰለሞን ገዛኸኝ እንዲሁም የአንዳንድ ተጠርጣሪ ቤተሰቦች በአሜሪካ ድምፅ ገልጸዋል። ስለዚህ ከዛሬ ጀምሮ ለሶስት ቀን የሚቆይ የረሃብ አድማ ጀምረናል ብለው ነው የነገሩኝ እንገባ መተው ሁሉ

ምግብ የምታመጡልን ሐሙስ ነው። ከሐሙስ አንበላም። ሰኞ፣ ማክሰኞ፣ እሮብ የረሃብ አድማ ላይ ነን።

የፌዴራሉ ፖሊስ በበኩሉ የረሃብ አድማ እንዳልተደረገና በስር ላይ ለሚገኙ ተጠርጣሪዎች ምግብ እየገባላቸው እንደሚገኝ ገልጿል። ዝርዝሩ በአብይ ርዕስ ይቀርባል። ሌሎች አበይት ጉዳዮችም በምሽቱ ተካተዋል። እንደምናምሽታችኋል አድማጮቻችን። ሳስተናግዳቸው የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብረናለች። በምስልና ድምፅ ቅንብሩ ሲሴ አሸናፊና ግርማ ደግፋም አብረውን ያመሻሉ። ዋና አዘጋጃችን ጽዮን ግርማ ናት።

እስከ ምሽቱ አራት ሰዓት ድረስ ነው ዛሬ አብረናችሁ የምንቆየው፣ እናንተም አብራችሁ እንድትቆዩ አስቀድመን እንጋብዛለን። አስቀድመን የዋና ዋና የዓለም ዜናዎችን እናስደምጣችኋለን። ጤና ስጥልኝ ክብራትና ክብራን፣ እንደምናመሻችሁ ከምሽቱ ዜና ጋር እንግዳ ወልዴ ነኝ። በሱዳን በሚካሄደው ግጭት ምክንያት ችግር ላይ የወደቁ ሰዎችን ለመርዳት ሶስት ቢሊዮን ዶላር ያስፈልገኛል ሲል የተባበሩት መንግስታት ድርጅት ዛሬ ረቡዕ ጥሪ አድርጓል።

2.6 ቢሊዮን ዶላር በአገሪቱ የሚገኙ ዜጎችን ለመርዳት ያስፈልጋል ያለው በተመድ የሰብዓዊ ጉዳዮች ማስተባበሪያ ቢሮ ኦቻ 25 ሚሊዮን የሚሆኑ ሰዎች ሰብዓዊ እርዳታና ጥበቃ ይሻሉ ብሏል። በጀኔቫ የሚገኙት የኦቻ ኃላፊ ራመሽ ራጃ ሲንጋም እንዳሉት በሱዳን እየተካሄደ ያለው ግጭት ለአገሪቱ ዜጎች እጅግ ከባድ ፈተና ደቅኗል። ኃላፊው ጨምረው እንዳሉት በግጭቱ 676 ሰዎች ሕይወታቸውን ሲያጡ

ትክክለኛ ቁጥሩ ከዚህም ከፍ ሊል እንደሚችል ስጋታቸውን ገልጸዋል። ግጭቱን ሸሽተው ወደ ጎረቤት አገራት ለተሰደዱት ሱዳናውያን 400 ሚሊዮን ዶላር እንደሚያስፈልግም ተገልጿል። 220 ሺህ ሰዎች ወደ ጎረቤት አገራት እንደ ሸሹ ሲታወቅ፣ 950 ሺህ የሚሆኑት ደግሞ በአገር ውስጥ ተፈናቅለዋል። በማዕከላዊ ናይጄሪያ በከብት አርቢዎችና በገበሬዎች መካከል በተከሰተ ግጭት 30 የሚሆኑ ሰዎች ሕይወታቸውን እንዳጡ የአካባቢው ባለሥልጣናት ተናግረዋል።

አካባቢው በሰሜን የሚኖረው በአብዛኛው የእስልምና እምነት ተከታይ የሆነው ማኅበረሰብና በደቡብ ያሉት የክርስትና እምነት ተከታዮች የሚገናኙበት ቦታ ነው ተብሏል። ለዓመታት በሃይማኖትና በጎሳ ምክንያት ሁከት የማይለየው ስፍራ ነው ተብሏል። ከትናንት በስቲያ በተከሰተው ግጭት ከብት በማገድ ላይ የነበሩት የእስልምና እምነት ተከታዮች በአብዛኛው ክርስቲያን ከሆኑት ገበሬዎች ጋር ባደረጉት የተኩስ ልውውጥ ሰላሳ የሚሆኑ መገደላቸውን አንድ የአካባቢ ባለስልጣን ለኤኤፍፒ ዜና ወኪል ተናግረዋል።

በሰሜን ምዕራብና ና በማዕከላዊ ናይጄሪያ በተለምዶ የነበረው የበቀል ግድያ ወደ ተስፋፋ ውከት ተቀይሮ የታጠቁ ወረበሎች ለዘረፋና ሰዎችን ለማገት ሲሉ መንደሮችን በማጥቃት ላይ ናቸው ሲል ኤኤፍፒ ዘግቧል። ይህ በእንዲህ እንዳለ በደቡብ ምስራቅ ናይጄሪያ አናምብራ በተባለው ግዛት ታጣቂዎች በአንድ የአሜሪካውያን አጀብ ላይ ባደረሱት ጥቃት ሁለት ፖሊሶችና ሁለት ኤምባሲ ሠራተኞች ተገድለዋል ሲሉ የአሜሪካ ባለሥልጣናትና

የናይጄሪያ ፖሊስ አስታውቀዋል። በአጀቡ ውስጥ አሜሪካውያን አልነበሩም ሲል የፖሊስ ቃል አቀባይ አስታውቋል። በግዛቱ ያሉ ተገንጣዮች በፖሊስና በመንግሥት ተቋማት ላይ የሚያደርሱትን ጥቃት ጨምረዋል ተብሏል። ትናንት ተፈጽመዋል በተባለው ጥቃት ታጣቂዎች ሁለት ፖሊሶችንና ሁለት የኤምባሲ ሠራተኞችን ከገደሉ በኋላ መኪኖቻቸውን አቃጥለዋል። ሁለት ፖሊሶችንና ሾፌራቸውንም አግተዋል ተብሏል። በዋሽንግተን ዲሲ የአሜሪካ ብሔራዊ የጸጥታ ምክር ቤት ቃል አቀባይ ጃን ኪርቢ

ጥቃት መፈጸሙን አረጋግጠዋል። አንድ የአሜሪካ አጀብ ጥቃት ደርሶበታል፣ ነገር ግን በውስጡ አንድም አሜሪካ ያልነበረም ሲሉ ጃን ኪርቢ ለዜና ሰዎች ተናግረዋል። የአሜሪካው የውጭ ጉዳይ ሚኒስቴርም ጥቃቱን አረጋግጠዋል። በናይጄሪያ የሚገኘው የአሜሪካ ልዑክ ከናይጄሪያ የጸጥታ ኃይሎች ጋር በመሆን ጉዳዩን እየመረመረ ነው ሲሉ የውጭ ጉዳይ ሚኒስቴሩ ቃል አቀባይ ተናግረዋል። በደቡብ ምስራቅ ናይጄሪያ ለሚደርሱ ጥቃቶች ባለሥልጣናት የቢያፍራ ህዝቦች ንቅናቄ የተባለውን አማጺ ቡድን

ተጠያቂ ያደርጋሉ። ቡድኑ በበኩሉ በአካባቢው ላለው ሁከት ተጠያቂ እንዳልሆነ በተደጋጋሚ አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በማላዊ 37 መንገደኞችን አሳፍራ ትጓዝ የነበረች አንዲት ታንኳ በጉማሬ በመገልበጧ ምክንያት አንድ ሕፃን ሲሞት 23 ሰዎች የደረሱበት አልታወቀም ተብሏል። አሶሲዬትድ ፕሬስ የላከውን ዘገባ ደረጀ ደስታ ያቀርበዋል።

አንድ ጉማሬ በደቡባዊ ማላዊ በሚገኝ አንድ ወንዝ ላይ የነበረ ታንኳ ገጭቶ በመድፈቁ የአንድ ዓመት ሕፃን ልጅ ሲሞት የገቡበት ያልታወቁት 23 ሰዎች ደግሞ ሳይሞቱ እንዳልቀሩ ባለሥልጣናት ትናንት ማክሰኞ አስታውቀዋል። ከእንጨት የተሰራው ረዥሙ ታንኳ በጉማሬው ከመገጨቱ በፊት ባለፈው ሰኞ በማሳንጂ አውራጃ በሚገኘው ሽሬ ወንዝ ላይ 37 ሰዎችን አሳፍሮ ወደ አጎራባች ሞዛምቢክ ሲጓዝ እንደነበር ተመልክተዋል።

የማላዊ ፖሊስ በአካባቢው ይሰሩ ከነበሩና ለነፍስ አድኑ ስራ ጀልባዎችን ከለገሱ የዓለም ምግብ ፕሮግራም ሰራተኞች ጋር በመተባበር 13 ሰዎችን ማዳኑን የንሳንጄ አውራጃ ፖሊስ ኮሚሽነር ዶሚኒክ ሙዋንዴራ ተናግረዋል። የነፍስ አድን ፍለጋው ከ24 ሰዓት በኋላ ያለፈ በመሆኑ የተቀሩት ሰዎች ሳይሞቱ አይቀሩም የሚል ስጋት ማሳደሩን የፖሊስ ቃል አቀባይ አግነስ ዛላኮማ ገልጸዋል።

የማላዊ ፕሬዝደንት ላዛሩስ ቸኩዌራ የውሃና ንጽህና አጠባበቅ ሚኒስትራቸውን ወደ ስፍራው ልከዋል። በአካባቢው የሚገኙ ጉማሬዎች ብዙ ጊዜ ችግር የሚፈጥሩ በመሆናቸው የአካባቢው ባለስልጣናት አንዳንዶቹን እንስሳት ወደ ሌላ ቦታ እንዲያዛውሯቸው የሚፈልጉ መሆኑን አስታውቀዋል ሲል አሶሲየትድ ፕሬስ ዘግበዋል። በሂሮሺማ ጀፓን በሚደረገው የቡድን ሰባት ጉባኤ ላይ ለመሳተፍ

የአሜሪካው ፕሬዚደንት ጆ ባይደን ዛሬ ረቡ ወደዛው አቅንተዋል። ባይደን ወደ ፓፑዋ ኒውጊኒ እና አውስትራሊያ የሚያደርጉትን ጉዞ ግን የዕዳ ጣሪያና ብድርን በተመለከተ ከአሜሪካ ኮንግረስ ጋር በሚያደርጉት ድርድር ምክንያት ሰርዘዋል። እስከ ግንቦት 24 ድረስ ፕሬዚዳንቱና ኮንግረስ ስምምነት ላይ የማይደርሱ ከሆነ የአሜሪካ መንግሥት በታሪኩ ለመጀመሪያ ጊዜ ብሔራዊ ዕዳውን ሳይከፍል ይቀራል። ይህም በመላው ዓለም የገንዘብ ቀውስ እንዲከተል ያደርጋል ተብሏል።

ዕዳችንን በመክፈል በዓለም መድረክ አሜሪካ ያላትን የመሪነት ኃላፊነት እንደምንወጣ እተማመናለሁ። ወደ ዋሽንግተን ተመልሼ ከኮንግረስ ጋር ለመደራደር ስል ወደ ፓፑዋ ኒው ጊኒና አውስትራሊያ የማደርገውን ጉዞ ለሌላ ጊዜ አስተላልፍ ያለው ሲሉ ባይደን ወደ ጃፓን ከማምራታቸው በፊት ዋሽንግተን ላይ ተናግረዋል። በአውስትራሊያ ጃፓን፣ አሜሪካ እና ህንድ በመጪው ሳምንት በሲድኒ ሊደረግ የነበረውና

የኳድ መሪዎች ጉባኤ በመባል የሚታወቀው ስብሰባ እንደማይካሄድ የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኒዝ አስታውቀዋል። በአሜሪካው የውስጥ ፖለቲካ በዕዳ ጣሪያው ዙሪያ ስምምነት መደረስ ለአገሪቱ ኢኮኖሚም ሆነ ለዓለሙ ኢኮኖሚ ወሳኝ በመሆኑ ጉዞውን ለሌላ ጊዜ ማስተላለፋቸው ምክንያታዊ ነው ሲሉ ተደምጠዋል። አንቶኒ አልባኔዝ ባይደን በጃፓን በኢንዱስትሪ ከበለጸጉ አገራት መሪዎች ጋር ስብሰባ ይቀመጣሉ።

አገራቱ ከቻይና እየመጣ ያለውን የንግድና የመዋለ ነዋይ እገዳና ማዕቀብ በተመለከተ ይወያያሉ ተብሏል። የቡድን ሰባት አገራት ወደ ቻይና የሚላከውን የውጭ ንግድ እንዲሁም አገራቱ ቻይና ውስጥ የሚያውሉትን መዋለ ነዋይ በመቆጣጠርና በማገድ የቻይናን የቴክኖሎጂ ጉዞ እንዲያዘግም ለማድረግና በዓለም ያላትን የአቅርቦት የበላይነት ለመቀነስ ይጥራሉ ተብሏል። በመጨረሻም አድማጮች፣ እህል ከዩክሬን ወደ ዓለም ገበያ እንዲለቀቅ ድርድር በማካሄድ ላይ ያሉ ወገኖች

በነገ ዕለት የሚያበቃውንና በሩሲያ የተሰጠውን የ60 ቀን ፈቃድ ለማስረዘም ተስፋ ሲያደርጉ፣ ሩሲያ በበኩሏ እህልና ማዳበሪያ ከዩክሬን እንዲወጣ ለማመቻቸት የተደረሰው ስምምነት በሚገባ አልተተገበረም ስትል ወቀሳ አቅርባለች። ባለፈው መጋቢት ሩሲያ እህል ከዩክሬን ለዓለም ገበያ እንዲቀርብ የ ቀናት ስምምነት ላይ ደርሳ ነበር። ካለፈው ናሴ ጀምሮ ከዩክሬን ሲወጣ የነበረው እህል ለዓለም ገበያ ወሳኝ አቅርቦት ነበር ሲል የተባበሩት መንግሥታት ድርጅት ይገልጻል።

ስምምነቱን ለማራዘም ንግግር በመደረግ ላይ መሆኑን የተመድ ባለሥልጣናት በዚህ ሳምንት አስታውቀዋል። ይህ በእንዲህ እንዳለ የሩሲያው ፕሬዚደንት ቭላዲሚር ፑቲንና የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ በስድስት የአፍሪካ አገራት መሪዎች ይዋቀራል ከተባለው የሰላም ልዑክ ጋር ለመነጋገር ፈቃደኛ መሆናቸውን እንዳስታወቁ የደቡብ አፍሪካው ፕሬዚደንት ሰሪል ራማፎሳ ትናንት አስታውቀዋል። ባለፈው ሳምንት መጨረሻ ከፑቲንና ዜሌንስኪ ጋር በስልክ መነጋገራቸውንና

ከአፍሪካዊው የሰላም ልዑክ ጋር ሞስኮ እና ኪቭ ውስጥ ለመገናኘት መስማማታቸውን ራማፎሳ አስታውቀዋል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።

እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ግንቦት 9 2015 ዓ ም ዝግጅታችን ነው። ከአሜሪካ ድምፅ እየተከታተላችሁ የምትገኙት አድማጮቻችን

ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። የድምፅ አሊያም የጽሁፍ መልእክት ለመተው የምትፈልጉ ብትኖሩ ደግሞ 2022059942 ዋትሳፕ መስመራችንን ተጠቀሙ። ወደ ዕለቱ አብይ ርዕሰ ጉዳይ እንሻገር።

በሽብር ወንጀል ተጠርጥረው በስር ላይ የሚገኙ ግለሰቦች የሶስት ቀናት የረሃብ አድማ እያደረጉ እንደሚገኙ ተገለጸ። በህቡ ተደራጅቶ መንግስታዊ ስልጣንን በኃይል ከመያዝ የተቀናጀ የሽብር ተግባራት ጋር በተያያዘ የወንጀል ክስ ተመስርቶባቸው ጉዳያቸውን በፍርድ ቤት በመከታተል ላይ የሚገኙ በቁጥር አርባ ሰባት የሚደርሱ ተጠርጣሪዎች

በረሃብ አድማ ላይ መሆናቸውን ጠበቆቻቸውና የቤተሰብ አባላት ለአሜሪካ ድምፅ ገልጸዋል። የረሃብ አድማውን ያደረጉበት ዋና ምክንያት ከወቅታዊ ጉዳዮች ጋር በተያያዘ በአማራ ተወላጆች ላይ እየተፈጸመ ነው ያሉትን እስር እንዲቆም ለመጠየቅ እንደሆነም አመላክተዋል። የፌዴራል ፖሊስ በበኩሉ የረሃብ አድማ እንዳልተደረገና ለተጠርጣሪዎች ምግብ እየገባላቸው እንደሚገኝ ገልጸዋል። ኬኔዲ አባተ ዝርዝሩን ይዟል።

ምሁራንና የማህበራዊ ብዙሀን መገናኛ ባለሙያዎችን ጨምሮ በሽብር ወንጀል ተጠርጥረው በእስር ላይ የሚገኙና ጉዳያቸውን በፍርድ ቤት በመከታተል ላይ ያሉ 47 የሚደርሱ ግለሰቦች ካለፈው ሰኞ ግንቦት 7 ቀን 2015 ዓ ም ጀምሮ በረሃብ አድማ ላይ እንደሚገኙ ከጠበቆቻቸው አንዱ የሆኑት ጠበቃና የህግ አማካሪ ሰለሞን ገዛኸኝ ለአሜሪካ ድምጽ ገልጸዋል። ተሳሪዎችን አግኝቼ አናገር ያለው በተለይ አራት መዝገብ ላይ ያሉ እና

ሮ ማረጉ ያ እ ዶክተር መሰረት፣ ዶክተር አሰፋ አዳነ፣ ዶክተር በቀለ ከጋዜጠኞች ዳዊት በጋሻው፣ ጋዜጠኛ ሲወሮ እና ጋዜጠኛ

ተሽከርካሪዎቹ የረሃብ አድማ ስላደረጉበት ምክንያትም አስረድተዋል። የረሃብ አድማ ምንድን ነው? ታደጉ ይቻላችበት ምክንያቱ ምንድን ነው? የሚለ

የጸጥታና ደህንነት የጋራ ግብረ ኃይል በአማራ ክልል ህገ መንግስታዊ ስርዓቱን በማፍረስ ክልላዊ ስልጣንን በኃይል ለመያዝ በህቡ ተደራጅተው የሚንቀሳቀሱ ጽንፈኛ ኃይሎች ሲል የገለጻቸውን ተጠርጣሪዎች የሚዲያና ፕሮፓጋንዳ ክንፍ ትመራለች ያላት ኢትዮ ንቃት የተሰኘ የዩትዩብ ብዙሀን መገናኛ አዘጋጅና ፖለቲካዊ ትንታኔዎችን በመስጠት የምትታወቀው መስከረም አበራ በረሃብ አድማ ላይ ከሚገኙት የሽብር ወንጀል ተጠርጣሪዎች መካከል አንዷ ነች። ባለቤቷ ፍጹም ገብረ ሚካኤል ስለ አድማው አስተያየት ሰጥቶናል።

ተደርጎ የሚያስገባ አድማው የተጀመረው ሰኞ ቀን ነው። የተጀመረበትን ምክንያት በገፍ እስር እየተከናወነ ነው ያለ፣ በአዲስ አበባን በየቦታው በአማራ ተወላጆች ላይ በአማራ ምሁራን፣ ጋዜጠኞች፣ ወጣቶች፣ ተማሪዎች በሰፊው እየተደረገ ነው ያለ። ይህንን በመቃወም ነው። እንደገናም ደግሞ ህግ ከማስከበር ከምብሎ እየተደረገ ያለ ነገር አለ። በዚህም በከፍተኛ ሁኔታ ፋኖችን የማሳደድ አለ፣ ቦታ አለ፣ ግድያ አለ፣ ንብረት ውድመ

ስላለ በክልሉ ፖለቲካ ላይ ከፍተኛ ጫና እየመጣን ያለ እና ይሄንን በመቃወም ና እንደገና ድምጽ ለመሆን ያደርጉ ያሉት እንቅስቃሴ ዛሬ መስከረም ን አግኝተሃታል? እንዲሁ ለመጠየቅ ነው ወይስ ምግብ የማቀል ነገር ለመጠየቅ ነው? ምግብማ በቃ ከሰኞ ጀምሮ አላስገባም። ምንም አይነት ምግብ አይገባም። ምናልባት ከሰኞ ጀምሮ ከነበረው የረሀብ አድማ ጋር በተያያዘ በጤናው ላይ የደረሰ ጉዳት አለ የለም?

የረዳት ፕሮፌሰር ሲሳይ አውግቸው ቤተሰቦችም ከሰኞ ጀምሮ ምግብ እንዳላደረሱላቸው የቤተሰቡ አባል የሆኑት አቶ ፋሲል አብርሃም ነግረውናል። ሰኞ ጠዋት ላይ እንደተለመደው ምግብ ይዘንላቸው ሄድን። የእሱ ብቻ ሳይሆን የሌሎችም አብሮ የታሰሩት ቤተሰቦች አሉ። እዛ ሁላችንም ለጠዋት ነበር የምንገኘው። እዛ ደርሰን የሚገባበት ሰዓት ላይ ተፈትሸን ስንገባ መተው ሁሉም

ምግብ የምታመጡልን ሐሙስ ነው። ከሐሙስ አንበላም። ሰኞ፣ ማክሰኞ፣ እሮብ የረሀብ አድማ ላይ ነን። ለምንድን ነው የማትበሉት ብለን ስንጠይቃቸው በአዲስ አበባ ከተማ ውስጥም ሆነ በተለያየ ቦታ ላይ የአማራ ወጣቶች ካለምንም አግባብ እየታፈሱ ስለሆነ ነው የረሀብ አድማውን የምናደርገው። ያም ደግሞ እዚ ካለምንም ስራችን ችግርተኛ ተብለን ስለት ካሰርን ያንን አስመልክቶ ነው አሉን። እሺ ብለን ለመልሰበታል።

የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር አቶ ጄላን አብዲ በበኩላቸው በተጠርጣሪዎቹ የረሀብ አድማ አልተደረገም፣ ምግብም እየቀረበ ነው ብለዋል። ይህንም ከወንጀል ምርመራ ቢሮ ማጣራታቸውን ገልጸዋል። ምግብም እየበሉ ያሉት ነው በሽብር ወንጀል ተጠርጥረው የክስ ሂደት በመጥፋት ላይ የሚገኙ ወንጀል ምርመራ ጠይቄ እኮ ነው ምንም እንትን ይልናል። ዛሬም ገብተዋል ገብተዋል

እና እንደዛ አይነት ነገር የለም ነው ምለ ከሰኞ ጀምሮ ነበር አድማ ላይ ናቸው የተባሉት። እኔ እነዚ መግባቱ ነሆን የመረጃ ያለ ይሁን እንጂ ጠበቃ ሰለሞን ገዛኸኝ በሰጡን አስተያየት ዛሬ ከቀትር በኋላ የተወሰኑ ተጠርጣሪዎችን ወደ ፖሊስ ጣቢያ ሄደው ማነጋገራቸውንና የረሀብ አድማው መቀጠሉን እንዳረጋገጡ ተናግረዋል። ያወጅስን የረሀብ አድማ የመጨረሻው ቀን ስለሆነ መፍትሄ እንዳናገራቸው በጠየቁ መሰረት ይጀ ነበረ

ያሞኔ ከሰኞ ጀምሮ በረሃብ አድማ ላይ ይገኛሉ የተባሉት በሽብር ወንጀል ተጠርጥረው የታሰሩ ግለሰቦች ለሦስት ቀናት የሚያደርጉት የረሃብ አድማ በዛሬው ዕለት እንደሚያበቃ ታውቋል። የጸጥታና ደህንነት የጋራ ገብረ ኃይል በህቡ አደረጃጀት ውስጥ ሲንቀሳቀሱና የሽብር ተግባር ሲፈጽሙ የተገኙ 47 ተጠርጣሪዎችን በቁጥጥር ስር ማዋሉን የገለጸው ባለፈው ሚያዝያ 22 ቀን 2015 ዓ.ም ባወጣው መግለጫ ነበር። ተጠርጣሪዎቹ የአማራ ክልል ከፍተኛ አመራሮችን የግድያ ኢላማ በማድረግ

በማድረግ ህገ መንግስታዊ ስርዓቱን በኃይል በመናድ የክልሉን መንግስታዊ መዋቅር በመቆጣጠር የፌዴራል መንግስትን ለመጣል በሀገር ውስጥና በውጭ ሀገራት ተደራጅተውና ተቀናጅተው በህቡ ሲንቀሳቀሱ ነበር ብሏል። በቁጥጥር ስር ከሚገኙ ተጠርጣሪዎች መካከል የሚበዙት ሁከትና ብጥብጥ በመፍጠር ወንጀል ተጠርጥረው ጉዳያቸውን ለአንድ ወርና ከዚያ በላይ ሲከታተሉ ቆይተው በሽብር ወንጀል አዲስ የክስ መዝገብ የተከፈተባቸው ናቸው። ለአሜሪካ ድምጽ ኬኔዲ አባተ

አዲስ አበባ ኬኔዲ አባተን በእጅጉ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ዘገባ ነበረ። የትንታኔው መጽሔት ይቀጥላል።

የኮሌራ ወረርሽኝ በኢትዮጵያ አራት ክልሎች መዛመቱን የጤና ሚኒስቴር ሲገልጽ፣ በደቡብ ክልል ልዩ ልዩ ዞኖችና ወረዳዎች ደግሞ 18 ሰዎች ለህልፈት መዳረጋቸውንና 919 ሰዎች በበሽታው መያዛቸውን የክልሉ ጤና ቢሮ አስታውቋል። ወረርሽኙ በበረታባቸው የክልሉ ዞኖች ትናንትናና ዛሬ ክትባት መሰጠት መጀመሩን የህብረተሰብ ጤና ኢንስቲትዩት ዳይሬክተር አቶ ማሙሽ ሁሴን ገልጸዋል።

በኢትዮጵያ የኮሌራ ወረርሽኝ በአራት ክልሎች መዛመቱን ያስታወቀው ጤና ሚኒስቴር ወረርሽኙን ለመከላከል ለ1.5 ሚሊዮን ዜጎች ክትባት እንደሚሰጥ ገልጿል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ቀጣዩን ዘገባ ልኮልናል። በኢትዮጵያ አራት ክልሎች ተዛምቶ ጉዳት እያደረሰ የሚገኘው የኮሌራ ወረርሽኝ በአዲስ መልክ በተከሰተባቸው የደቡብ ክልል አምስት ዞኖችና ሦስት ልዩ ወረዳዎች ሰዎችን ለህልፈተ ህይወትና ለህመም መዳረጉን የደቡብ ክልል

የህብረተሰብ ጤና ኢንስቲቱት አስታውቋል። የኢንስቲቱት ዲሬክተር አቶ ማሙሽ ሁሴን እንደተናገሩት በደቡብ ክልል እንደ አዲስ በተስፋፋው የኮሌራ ወረርሽኝ የ18 ሰዎች ህይወት ማለፉና 919 ሰዎች ደግሞ በበሽታ መያዛቸውን አስረድተዋል። በጠቅላላው ከክልል ጀምሮ እስከ ታችኛው መዋቅር ያለውን አመራር በማቀናጀት የበሽታ ቅኝት አሰሳ ስራን፣ የውሃና የሃይጂን ሳኒቴሽን ስራን፣ የህክምና ማዕከላትን የማቋቋም የህብረተሰብ ግንዛቤ ስራዎች እየተሰሩ በመሆኑ

ከዚህ ቀደም ከተከሰተው አንጻር በጥሩ ተግባሩ ለመምራት የተቻለ መሆኑን ለማንሳት ወዳሉ በክልሉ ለተከታታይ አምስት ቀናት ይሰጣል የተባለውን የኮሌራ ክትባት ዘመቻ ትናንት ማክስኞ ግንቦት 8 ቀን 2015 ዓ ምት በደቡብ ኦሞ ዞን ያስጀመሩት የጤና ሚኒስትር ደኤታ ዶክተር ደረጀ ዱጉማ ወረርሽኙ በአገር አቀፍ ደረጃ በአራት ክልሎች መከሰቱን አረጋግጧል። ዕድሜያቸው ከአንድ ዓመት በላይ ለሆኑ 15 ሚሊዮን ዜጎች

የኮሮና ክትባት እንደሚሰጥ ሚኒስትር ደኤታው ማስታወቃቸውን የክልሉ የመንግስት ቴሌቪዥን ጣቢያ ዘግቧል። የክትባት ዘመቻው በደቡብ ኦሞዞን በበና ጸማይ ወረዳ ተጀመረ ሲሆን ወረርሽኙም በባሰባቸው በጋሞዞን በዛሬው ዕለት መሰጠት መጀመሩን የጤናና ጤና ነክ ድንገተኛ አደጋዎች ቅኝት ዳይሬክተር ዲሬክተር አቶ ታረቀኝ መድህድ ገልጿል። ክትባቱ በአንድ ወረዳ ነው የሚሰጠው በጣም አግሬሲቭ ሲሪየስ

የተመዘገበበት ጋር ዳማርታ ነው። ወደ ሀምሳ አራት ሺ እና ከዛ በላይ ለሆኑ ሰዎች ነው የሚሰጠው ስለዚህ እድሜያቸው ከአንድ ዓመት በላይ የሆኑ ሁሉም የማህበረሰብ ክፍል ክትባቱን ይወስዳል ተብሎ ነው የሚታሰበው። በጋሞ ዞን እስከ ትላንትና ሁለት ድረስ ከአራት መቶ በላይ የህመምተኞች ቁጥር መመዝገቡን የጠቀሱት ዲሬክተሩም ወደ ጤና ተቋም ከመድረሳቸው በፊት አምስት ሰዎች ሕይወታቸው ማለፉና በአጠቃላይ ስምንት ሰዎች መሞታቸውን አስታውቀዋል። በሌላ በኩል ባለፈው ሳምንት በቡርጅና በአማሮ ልዩ ወረዳዎች በተዛመተው በዚሁ የኮሌራ

ሰባት ሰዎች ለህልፈተ ህይወት መዳረጋቸውን መዘገባችን የሚታወስ ሲሆን ለወረርሽኙ ጉዳት መባባስ በልዩ ወረዳዎቹ ወሳኝ መሠረተ ልማቶች ባለመዘርጋታቸው እንደሆነ የአማሮ ልዩ ወረዳ የጤና ጥበቃ ጽፈት ቤት የበሽታ መከላከልና የጤና ማጎልበት ዋና ስራ ሂደት የማህበረሰብ ተግባቦትና የጤና ኤክስቴንሽን አስተባባሪ አቶ አክልሉ ካሌብ አመላክቷል። ቡሃምቧ ወር መብራት ቀርቶ አሁን ትንሽ ሰው በሞቴርም ተሰቃይቶ

እንትኑን ልልክልህ ይችላል እንዴት? የሳርማለን ወንዝ ሞተር እንዳሻገሩና ወደዛ እንደደረሱ በጣም አስቸጋሪ ነው። እንደዛ አይነት ነገር አይታሰብም እዛ አካባቢ። ያው አሁን በተቻለ መጠን የዚህ የበሽታ መከላከል ስራ ይሄ ህብረተሰብን የማስተማር መጸዳጃ ቤቶችን በአግባቡ ቆፍረው እንዲጠቀሙ የማድረግ ስራ እጃቸውን በሳሙናና በውሃ

እንድታጠፉ የማድረጉን ስራ ግንዛቤ ማስጨበጡን ስራ ነው። ኦልሬዲ እዛ ያሉት ባለሙያዎች ቡድንም እየሰሩ ያሉት ያሉትን ኬዞች ደግሞ እዛው የማከም ስርጭቱን ለመቆጣጠር ትንሽ እሱ ነው አዳጋች የሆነው። በጋሞ ዞን ጤና መምሪያ የጤናና ጤና ነክ ድንገተኛ አደጋዎች ቅንሚስት ዳይሬክቶሬት ዳይሬክተር አቶ ታረቀኝ መሪድም የአቶ አክልሉን

አስተያየት ያጠናክራሉ። በዘላቂነትማ ልማት ያስፈልጋል። በተለይ እንደ አይነት በሽታዎች ያው እዛ ጋ የሆነ መሰረታዊ የልማት ችግር መኖሩን ነው የሚያሳየው። ለምሳሌ የንጹህ ውሃ ተደራሽነት በጣም ውስን መሆኑን ነው የሚያሳየው። ሰው የሚጠጣው ኩሬና ፈንተን ወንዝ ነው፣ ወራጅ ነው የሚጠጣው። እነ እነ ነገሮች በዘላቂነት መገንባት ካልቻል ነው እንደገና ከአንድ ከሁለት ዓመት በኋላ ማንም አይከለክለውም እና በዘላቂነት ንጹህ ውሃ አክሰሽ የማድረግ ነገር ይጠበቅብናል። ከዛ ባለፈ ደግሞ ሰው ከዚህ ከመጸዳጃ ቤት ጋር

ጠቃሚነት ጋር መስራት ያስፈልጋል። በተለይ ህብረተሰቡ የመጸዳጃ ቤትን ጥቅም አውቆ መጠቀም እንዳለበት አንድ ትልቁ እሹ ነው። የኮሮና ወረርሽኙ በአዲስ መልክ የተከሰተባቸው የደቡብ ክልል አካባቢዎች የጋሞም፣ የጎፋ፣ የደቡብ ኦሞም፣ የኮንሶና የግድኦ ዞኖች እንዲሁም ያለ የቡርጅና የአማሩ ልዩ ወረዳዎች ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።

ዮናታንን አመሰግናለሁ። ከአሜሪካ ድምፅ የረቡዕ ምሽት ስርጭታችን ይቀጥላል። ቀጣዩ ዘገባ ደግሞ ወደ ትግራይ ክልል ይወስደናል። ህዝባዊ ወያነ ሓርነት ትግራይ ህወሓት፣ የኢትዮጵያ ብሔራዊ ምርጫ ቦርድ ስለ ፓርቲው የህጋዊ ሰውነት ስረዛ ያስተላለፈውን ውሳኔ እንደማይቀበልና ይነሳልኝ ሲል ያቀረበውን ጥያቄ ቦርዱ ውድቅ ማድረጉንም ተቃውሟል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ውሳኔው በህግም በፖለቲካም ተቀባይነት የለውም ብሏል። ሙልጌታ ጽባ ዝርዝሩን ይዘዋል።

ሕዝባዊ ወያነ ሓርነት ትግራይ ህወሓት የኢትዮጵያ ብሔራዊ ምርጫ ቦርድ ስለ ፓርቲው የህጋዊ ሰውነት ስረዛ ያስተላለፈውን ውሳኔ ይነሳልኝ ሲል ያቀረበው ጥያቄ ቦርዱ ውድቅ ማድረጉን ተቃውሟል። ህወሓት በመግለጫው የቦርዱ ውሳኔ የፕሪቶሪያን የሰላም ስምምነትና ህግን መሰረት ያላደረገ ነው በማለት እንደማይቀበለው አስታውቋል።

የፕሪቶሪያው ስምምነት ማዕከሉ ሰላም፣ ሰብአዊ መብት፣ ዴሞክራሲ፣ ተጠያቂነትና ወደ ህገ መንግስታዊ ስርዓት መመለስ ነው ያለው ህወሓት ይህ ስምምነት በመተግበር ረገድ የኢትዮጵያ መንግስትና ህወሓት በተናጠልና በጋራ ግዴታቸውን እየፈጸሙ እንደሚገኙ ገልጿል። ሆኖም የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓት የህጋዊ ሰውነት ስረዛ እንዲነሳ የቀረበለትን ጥያቄ ውድቅ ያደረገው ከሰላም ስምምነቱ ውጪ በሆነ አካሄድ እንደሆነ

ህወሓት ተችቷል። የቦርዱ ውሳኔ የሰላም ስምምነቱን የማይቀበል እየተጠናከረ የመጣውን የስምምነቱን ትግበራ ባለቤት አልባ የሚያደርግ እንዲሁም ከጦርነት ወደ ሰላማዊ ትግል የሚመለሱ የፖለቲካ ኃይሎችን ከማበረታታት ይልቅ የሚያፈርስና ዘላቂ ሰላም የማያመጣ ነው በማለት ተቃውሞውን አስረድቷል። በቀጣይም ከሚመለከታቸው አካላት ጋር እንደሚወያይበት ያመለከተው ፓርቲው ቦርዱ ውሳኔውን ዳግም እንዲያጤነው ጠይቋል።

በጉዳዩ የኢትዮጵያ መንግስትና የአፍሪካ ህብረት እገዛ እንዲያደርጉለት ህወሓት በመግለጫው ጥሪ አቅርበዋል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ ብሔራዊ ምርጫ ቦርድ

በህወሓት የህጋዊ ሰውነት ስረዛ ጉዳይ ያሳለፈውን ውሳኔ በመቃወም መግለጫ አውጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በኢትዮጵያ እየታየ ያለውን የሰላም ተስፋ ከመደገፍ ይልቅ የሰላም ስምምነቱ ዋናው ባለቤት የሆነው ህወሓት ህልውና እንዳይኖረው ለማድረግ ያስተላለፈው ውሳኔ እንደሆነ ጠቅሶ ውሳኔው በህግም በፖለቲካም ተቀባይነት የለውም ብሏል። የጊዜያዊ አስተዳደሩ መግለጫ የቦርዱ ውሳኔ ህወሓትን ወክለው በትግራይ አካታች ጊዜያዊ አስተዳደሩ ውስጥ ለሚሳ

ተፉ ከፍተኛ የፓርቲው አመራሮች እውቅና በመንፈግ የጊዜው አስተዳደሩን ጠቅላላ ህልውና አደጋ ላይ የሚጥል እንዲሁም የሰላም ስምምነቱን የሚፈታተን ነው በማለት ተቃውሞታል። የኢትዮጵያ ብሔራዊ ምርጫ ቦርድ የተጀመረውን ተስፋ ሰጪ የሰላም መንገድ ለመደገፍ ህግን በአዎንታዊ የትርጉም ስርዓት ከመረዳት ይልቅ ቴክኒካዊ በሆነ አረዳድ ሰላማዊ ፖለቲካዊ መግባባትን ማደናቀፍ አይኖሩበትም ሲል ቦርዱ ውሳኔውን መርምሮ እንዲያስተካክል

ጊዜያዊ አስተዳደሩ ጠይቋል። ከህወሓትና ከክልሉ ጊዜያዊ አስተዳደር ምላሽ በኋላ የአሜሪካ ድምፅ በጉዳዩ ላይ አስተያየት የጠየቀው የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ጽሕፈት ቤት ፓርቲው ለቦርዱ ያስገባው ቅሬታም ሆነ ሌላ ደብዳቤ የለም ብለዋል።

የሰሜን ኢትዮጵያው ጦርነት ጥቅምት 4 2015 ዓ ም ከተጀመረ ከሁለት ወር ተኩል በኋላ ህወሀት ኃይልን መሠረት ያደረገ የአመፃ ተግባር ላይ መሳተፉን ማረጋገጡን ጠቅሶ የፓርቲው ህጋዊ ሰውነት እንዲሰረዝ ጥር 10 2013 ዓ ም የኢትዮጵያ ብሔራዊ ምርጫ ቦርድ ባስተላለፈው ውሳኔ የፓርቲው ኃላፊዎች በፓርቲው ስም እንዳይንቀሳቀሱ የፓርቲው ንብረት ህወሀት እዳ ካለበት እንዲከፍልና የቀረው ንብረት ለስነ ዜጋና ለመራጮች ትምህርት

እንዲውል ወስኖ ነበር። ህወሀት ሚያዝያ 28 ቀን 2015 ዓ.ም ለቦርዱ በጻፈው ደብዳቤ ትግራይ ክልል የነበረው ጦርነት በሰላማዊና ህገ መንግስታዊ መንገድ እንዲፈታ

ፓርቲው ከፌዴራሉ መንግስት ጋር ስምምነት ላይ መድረሱን ጠቅሶ የቦርዱ የቀደመው ውሳኔ እንዲነሳለት መጠየቁን ቦርዱ ባለፈው ሳምንት ባወጣው መግለጫ አስታውቋል። ቦርዱን ይህንን ጥያቄ መሰረት አድርጎ ግንቦት አራት ሁለት ሺህ አስራ አምስት ዓመተ ምህረት ባካሄደው ስብሰባ የፓርቲው ጥያቄ መመርመሩንና የቀደመው ውሳኔውን አዋጅ መሰረት አድርጎ የተወሰነ መሆኑን ገልጾ

ምንም እንኳን በደብዳቤው ላይ እንደተገለጸው ለቦርዱ ውሳኔ መሰረት የሆነው ኃይል መሰረት ያደረገ የአመጻ ተግባር አሁኑ ባይኖርም እንደገና ህጋዊ ሰውነቱን ለፓርቲው ለመመለስ የሚያስችሉ ድንጋጌዎች በአዋጅ 1162 እዝባር 2011 ላይ ተደንግጎ አይገኙም ብለዋል። በመቀሌ ዩኒቨርሲቲ የህግ መምህር አቶ ገብረ መስቀል ኃይሉ የምርጫ ቦርዱ ውሳኔ አሳማኝ ሆኖ እንዳላገኙት ተናግረዋል። ጊ ከምቲ ዓይነት ስፔሲፊክ ለሆኑ ጉዳዮች

ህግ ትርጉም ይሰጣል እንጂ እንደዚህ የተወሰኑ አጀንዳዎችን እየለየ አያስቀምጥም። ስለዚህ የአገሪቱን ነባራዊ ሁኔታ ግምት ውስጥ በማስገባት ትርጉም መስጠት ይገባል። በህግ አልተደነገገምና ይህን አይነት ውሳኔ ነው የምሰጠው ማለት አይገባም። ህግ በሂደት ሊያጋጥሙ የሚችሉ ሁሉንም አጀንዳዎች ሊይዝ አይችልም። እንደዚህ ያሉ ጉዳዮች ሲያጋጥሙ የህጉን ዓላማ በሚያሳካ መልኩ ነው የሚተረጎመው።

ምርጫ ቦርድ ውሳኔው የሰጠው የፓርቲውን ህጋዊ ሰውነት የማስመለስ ጉዳይ በሕግ የተደገፈ ሆኖ ስላላገኘው መሆኑ አስታውቋል። ፓርቲው ህጋዊ ሰውነት ይዞ መንቀሳቀስ የሚችለው በአዋጁ መሰረት በድጋሜ የምዝገባ ጥያቄ ሲያቀርብ እና ቦርዱ ህጉ መሰረት አድርጎ ሲፈቅድ መሆኑ ገልጿል። እንዲሁም የፓርቲው አመራሮችና የንብረት ጉዳይን በተመለከተ የስረዛ ውጤት በመሆኑ እንደ አዲስ ሊጠየቁ የሚችሉ ሆነው

እንዳልተገኙ ቦርዱ አስታውቋል። ቦርዱ ባሳለፈው ሌላ ውሳኔ በትግራይ ክልል የሚንቀሳቀሱ ሳልሳይ ወያነና ባይቶና የተባሉ ፓርቲዎች የመስራች ጉባኤያቸውን እንዲያካሂዱ መወሰኑን አስታውቋል።

በትግራይ ፖሊሲ ጥናት ኢንስቲትዩት ተመራማሪ ዶክተር ሙዑዝ ግደይ የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈው ውሳኔ የትግራይ ክልልን ፖለቲካ በእጅጉ ይጎዳል የሚል እምነት አላቸው። ታሪካዊ ውድብ ተመሊሱ በትስም በትምልክት ፓርቲው ተመልሶ በነበረው ስምና ቁመና እንዲሁም መሪዎቹ ደግሞ በፓርቲው ስም ሊንቀሳቀሱና ሊሰሩ አይችሉም ሲባል ህልውናው እንዲጠፋ ተወሰነ ማለት ነው።

ሁለተኛ ደግሞ የፕሪቶሪያውን የሰላም ስምምነት የፈረመ አካል እንዲጠፋ ከተወሰነ የተፈረመው ውል የለም ማለት ነው። የህግ መምህሩ አቶ ገብረ መስቀል ኃይሉ ምርጫ ቦርድ ለዲሞክራሲ ምቹ ሁኔታ በሚፈጥር መልኩ ውሳኔ መስጠት ይገባው ነበር ብለዋል። አልምዱላ ህጉ በአመጻ ተግባር የተሰማራ ፓርቲ እንዲታገድና ንብረቱ እንደሚወረስ ይደነግጋል።

ከህጉ ውስጥ ይህን አንቀጽ ነው የተጠቀሙት። በእርግጥ በእንደዚህ አይነት ተግባር ተሳትፎ የነበረው ፓርቲ ጉዳዩን በህግ እንዲፈታ ከተደረገ ፓርቲው ህጋዊ ሰውነቱ ስለሚመለስበት ሁኔታ በህጉ ላይ የተቀመጠ ነገር የለም። ነገር ግን ዴሞክራሲያዊነትን በሚያሳይ ሁኔታ መተርጎም አለበት ብዬ ነው የማስበው። በአመጻ ተግባር ተሳትፎ ነበር የተባለው አካል በአገሪቱ ከፍተኛ ስልጣን ባለው የህዝብ ተወካዮች ምክር ቤት ከሽብርተኝነት ተነስቷል።

በድርድርና ውይይትም ችግሩ ተፈቷል። ስለዚህ ይህንን በሚያበረታታ ሁኔታ ነው መተርጎም የሚገባው። ይህን ሂደት የሚያደናቅፍ ትርጓሜ ችግር ያለበት መስሎ ነው የሚታየኝ። በኢትዮጵያ ህዝብ ተወካዮች ምክር ቤት ሽብርተኛ ተብሎ ተፈርጆ የነበረው ህወሀት ከፕሪቶሪያው የሰላም ስምምነት በኋላ በፓርላማው ውሳኔ ከሽብርተኝነት ዝርዝር ባለፈው መጋቢት ወር ተነስቷል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።

ሙልጌታ ጽባን እናመሰግናለን። እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ዋሽንግተን ዲሲ ላይ አሁን ከቀኑ 8 ሰዓት ተኩል ሁኗል። ኢትዮጵያ ደግሞ ከምሽቱ 3 ሰዓት ከ32 ደቂቃ። የሁለተኛው አጋማሽ የመጀመሪያ ዝግጅታችንን በመቀጠል አስታውቃችኋለሁ። ኢትዮጵያውያን በአሜሪካ

የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር ከትናንት በስቲያ በዩናይትድ ስቴትስ ካሊፎርኒያ ግዛት በሎስ አንጀለስ ከተማ ውስጥ ከሚኖሩ የአማራ ማህበረሰብ ተወላጅ ትውልድ ኢትዮጵያውያን አሜሪካውያን ጋር ተገናኝተዋል።

በኢትዮጵያ የወቅታዊ ፖለቲካዊ ጉዳዮች እና በተለይም በአማራ ማህበረሰብ ላይ ይፈጸማሉ በተባሉ ጥቃቶች ዙሪያም ተወያይተዋል። ዳንኤል አርጋው ከሎስ አንጀለስ ያጠናቀረውን ስመኝሸ ቆየ እንደሚከተለው ታቀርበዋለች። ሰኞ ግንቦት ሰባት ቀን ሁለት ሺ አስራ አምስት ዓመተ ምሕረት ሎስ አንጀለስ ውስጥ የአማራ ማህበረሰብ ተወላጅ ትውልደ ኢትዮጵያውያን አሜሪካውያን ጋር ተገናኝተው የተወያዩት አምባሳደር ማይክ ሀመር

በደቡብ አፍሪካ የተፈረመው የሰላም ስምምነት ይዘትና አፈጻጸም በአማራ ክልልና ከአማራ ክልል ውጭ በሚኖሩ የአማራ ማህበረሰብ አባላት ላይ የሚደርሱ ጥቃቶችንና ሌሎች የአሜሪካን ፖሊሲ የሚመለከቱ ጥያቄዎች የቀረቡላቸው ሲሆን በኢትዮጵያ ልዩ ልዩ ማህበረሰቦች ያሉባቸውን ችግሮች እንደሚረዱና

አሜሪካ በኢትዮጵያ ውስጥ የሚፈጸምን ማንኛውንም የሰብአዊ መብቶች ጥሰቶች ተቃውማ እንደምትናገር አመልክተዋል።

አዲስ አበባ በሚገኘው ኤምባሲያችንም ሆነ እኔም አጋጣሚውም ባገኘውበት ጊዜ ከአማራ የፖለቲካ አመራሮች ጋር ተገናኝተን ተወይተናል። ልክ የኦሮሞ የትግራይና ሌሎች ማህበረሰቦችን እንደምንሰማው የአማራ ማህበረሰብ ያለበትን ስጋትም እናውቃለን። እውነት ነው ይሄ ወቅት ለኢትዮጵያውያን ፈታኝ ነው፣ ይገባኛል ሆኖም አንድ ፖሊሲ ያለን። ሉዓላዊት የሆነች ኢትዮጵያን የግዛት አንድነቷን በጠበቀ መልኩ የመደገፍና እነዚህን ግጭቶች እንደምን በሰላማዊ መንገድ መፍታት እንደሚቻል የመስራት ፖሊሲ ያለን።

አምባሳደር ሀመር አክለውም በኢትዮጵያ የሚታዩ ወቅታዊ ችግሮች እንዲፈቱ በአሜሪካ የሚኖረው ትውልደ ኢትዮጵያዊ ማህበረሰብ ትልቅ ሚና እንዳለው ያስገነዘቡ ሲሆን ዩናይትድ ስቴትስ በኢትዮጵያ ሰላም እንዲሰፍን የሚያስችሉ መፍትሄዎችን ለመደገፍ ዝግጁ እንደሆነችም ጠቁመዋል። that we're looking to find peaceful resolution to some of these very difficult issues

በጣም አስቸጋሪ ለሆኑ ጉዳዮች ሰላማዊ መፍትሄ ለማግኘት እየሞከርን ነው። የአፍሪካ ህብረት ኢትዮጵያና የኢትዮጵያ ህዝቦች አገሪቱ ወደፊት እንድትራመድ አስፈላጊ መፍትሄዎችን ለማምጣትና ግጭትን ለማቆም የተደረሰውን ስምምነት ተግባራዊ ለማድረግ እየሞከሩ ባሉበት ወቅት ዩናይትድ ስቴትስ ድጋፏን ለመቀጠል ተዘጋጅታለች።

በውይይቱ ላይ የተሳተፉ የአማራ ማህበረሰብ አባላት በአማራ ተወላጆች ላይ ተፈጽመዋል ያሏቸውን የጋዜጠኞች የመብት አቀንቃኞችና የፖለቲከኞች እስራት የኢንተርኔት መታገድና

በታጠቁ አካላት የሚደርሱባቸውን ጥቃቶች አንስተው ጥያቄ አቅርበዋል። ከተወያዮቹ መካከል አንዱ የሆኑት ዶክተር ጌታቸው አበበ ስለነበረው ውይይት የተሰማቸውን እንዲህ ይገልጻሉ። ከፕሪቶሪያ ስምምነት ጀምሮ ከዛም አስቀድሞ ያለውን የፖለቲካ ሁኔታ እና ከዛም በኋላ ያሉትን በአማራ ጉዳይ፣ በኢትዮጵያ ጉዳይ፣ በጦርነቱም ከጦርነቱ በኋላ በመጣውም ስምምነት ነው ውይይቱ የተደረገው እስካሁን ድረስ

በአማራው ከፕሮሰስ ወይም ደግሞ ከዚህ ስምምነት የተገለለ መሆኑን እና አማራ በዚህ ስምምነት ውስጥ እንድታቀፍ የአማራ በየቦታው የተነሳበት ጦርነት እና ግድያ እንዲቆም እና ያ ሁሉ ሪኮግኒሽን ወይም ደግሞ በስቴት ዲፓርትመንት እንድታይ እንደገና

እና ሰላም እንዲጸና ለማድረግ ይህ ሁሉ መመለስ እንዳለበት አስረግጠን ነገርናቸዋል። እሳቸውም በጣም በሚያስደስትና ና በሚያስደንቅ ሁኔታ ያለውን ነገር አስረድተዋል። እና ብዙ የመግባባት አይነቶች ደርሰናል ማለት ነው። ውይይቱን ያሰናዳው የሎስ አንጀለስ አማራ ማህበረሰብ ፕሬዚዳንት ወይዘሮ ቤተልሔም ሙልጌታ አየለ በበኩላቸው

ኢትዮጵያ ውስጥ ሰላም እንዲሰፍን በአማራ ህብረተሰብ ላይ ይደርሳል ያሉት ጥቃት መቆም እንዳለበት ገልጸው ለአምባሳደር ሐመር ያስተላለፉት መልእክት መደመጡ ተስፋ እንደሰጣቸው አመልክተዋል። ዋናው ኮንሰርናችን አማራዊ ፕሬዘንት አይደረግም፣ በፖለቲካው ላይ አይደረግም፣ በስምምነት ላይ አይደረግም። ከኢኮኖሚ ኤክስክሉድ ተደርጓል። ያንን ያንን ጥያቄ ነው ብዙ የጠየቅ ነው እና ሰው ሲጠይቅ በጣም ይሞሽናለን። እኔ ከጎኑ ተቀምጬ ስለነበረ

አሲድ ኤሞሽንስ ይል ነበር እና ሂ ፈልጥት እውነተኛ እንደሆነ የአማራው ጉዳይ በጣም እንደዚህ ዲፕሊ ሰው አጥንቱ ውስጥ ገብቶ የሚያንገበግበው እንደሆነ በጣም ተረድቶታል። ያ በጣም አስደስቶናል። እሱም ተሰምቶታል። በጣም ኮንቨርሴሽኑ የሚቀጥል ነው። ሌላው እንግዲህ ሰላም ይምጣ፣ ሰላም ሰላም ይምጣ ነው የሚለው። እኔ ፐርሰናሊ የጠየቁት ጥያቄ

ሰላም ይምጣ ብለ የምትሉ ከሆነ አሁን ሲቪል ዎር እየተነሳ ነው ኢትዮጵያ ውስጥ እና ያንን በአማራ ሪጅን ላይ የአብይ መንግስት ወታደሮቹን ልኮ

ሰውን ከሰው ጋር እየተጋጨ ነው ያለው፣ ጦርነት ከፍቷል እና እንዴት ነው ይሄ ሰላም ያመጣል ብላችሁ የምጠብቁት? ሲል እሱን የምናየው ነገር ነው ነው ያለው። እንግዲህ የሚያየው ነገር ይሆናል ማለት ነው። በኢትዮጵያ ውስጥ የሚኖሩ ሁሉም ሰዎች በአንድነትና በዲሞክራሲ መንገድ እንዲኖሩ ነው የምንፈልገው ያሉት፣ ሌላው የውይይቱ ተሳታፊ አቶ አሰፋ ድረስ በበኩላቸው አምባሳደር ሐመር በውይይቱ የተነሱ ሀሳቦችን

ተግባር ላይ እንደሚያውሏቸው ያላቸውን ተስፋ ተናግረዋል። የነበረው ስብሰባ በጣም ጥሩ ነው። ስፔሻላ በሆም የሰጡት መግለጫ በእውነቱ የሚያስደስት ነው። እኛ ይሄ መጀመሪያችን ነው። ለወደፊት ሁሉንም የያዘ ነገር

ሁሉም ሰው በደስታ፣ በሰላም፣ በዲሞክራሲ፣ በአንድነት የሚኖርበት መንገድ ነው የምንፈልገው። አንዱ ተጎርቶ አንዱ ተጠቅሞ የሚባል ነገር አንፈልግም። ይሄንን ደግሞ ከእናንተ መስማታችን ጠቅሞናል። ለወደፊቱም እንቀጥላለን ብለው ስለተናገሩ ይሄ እንግዲህ በሪያሊቲ ውስጥ ከተሰራበት የወደፊቱ ትልቅ ተስፋ አለ ማለት ነው። የዩናይትድ ስቴትስ ፍላጎት የሁሉም ኢትዮጵያዊ ደህንነት ነው ያሉት አምባሳደር ሐመር በሰላም

በትምህርትና በጤና የመኖር እድል ለማግኘት እንደሚፈልጉ የሰው ልጆች ሁሉ የሁሉም ኢትዮጵያውያን ህዝቦች ሰብአዊ ደህንነት የአሜሪካ ትኩረት መሆኑን አስምረውበታል። በሎስ አንጀለስ ከሚኖሩ የአማራ ማህበረሰብ ተወላጆች በተጨማሪ ከኦሮሞ ከትግራይና ከሶማሌ ማህበረሰብ ጋርም እንደሚገናኙ ያስታወቁት አምባሳደር ሐመር ሁሉም ማህበረሰቦች የየራሳቸው ስጋት እንዳለባቸው ሁሉ የሚጋሯቸው የጋራ ችግሮችን በመኖራቸው

አብረው መሥራት እንደሚችሉም አስገንዝበዋል። ከአሜሪካ ድምፅ የረቡዕ ምሽት ዝግጅታችን ይቀጥላል። ቀጣዩ ዝግጅታችን ደግሞ ሴቶችና ቤተሰብ ነው።

በዛሬው ሴቶችና ቤተሰብ መሰናዷችን አሳዳጊ አልባ ሆኖ ተጥሎ የተገኙ ጨቅላ ሕፃናትን ሰብስቦ በማሳደግ እንዲሁም የቀን ሥራ እየሠሩ ኑሯቸውን ለሚገፉ እናቶች ጨቅላ ልጆች የሕፃናት ማቆያ አገልግሎት እየሰጠ በመንከባከብ ላይ ስለሚገኝ የበጎ አድራጎት ማዕከል እናስቃኛችኋለን። አስቴር ምስጋናው ስለ ገባሬ ሰናዩ ድርጅት ዘለግ ያለ ዘገባ ታሰማናለች።

ግሬስ ማዕከል የተሰኘው ግብረ ሰናይ ድርጅት በባህር ዳር ከተማ ቀበሌ 13 በተለምዶ ገጠር መንገድ እየተባለ በሚጠራው አካባቢ ይገኛል። በአሜሪካዊቷ ማርሲም ሜሪክሰን እንደ ኢትዮጵያውያን አቆጣጠር በ1999 ዓ ም እንደ ተቋቋመ ይናገራል።

ይህ ማዕከል አሳዳጊ አልባ ሆነው ተጥለው የሚገኙ ጨቅላ ህጻናትን ሰብስቦ ማሳደግ፣ ነጻ የህጻናት ማቆያ አገልግሎት መስጠት፣ ከወላጆቻቸው ጋር የተጠፋፉ ህጻናትን ማገናኘት፣ የሀገር ውስጥ ጉዲፈቻ ማመቻቸት፣ ለችግረኛ ወላጆች የስራ ማስጀመሪያ ገንዘብ መስጠትንና መሰል ድጋፎችን ያደርጋል። ከዚህ ጎን ለጎን ነፃ የትምህርትና የጤና አገልግሎትም ይሰጣል። ወደ ማዕከሉ

ጠዋት ጠዋት ጨቅላ ልጆቻቸውን አዝለው ከሚመጡ እናቶች መካከል ማየት የተሳናትና የአስራ አንደኛ ክፍል ተማሪ እንደሆነች የነገረችን ገነት በየነ አንዷ ናት። ገነት ለትምህርት ከሰሜን ወሎ መቄት ወረዳ ወደ ባህር ዳር እንደመጣች ነግራናለች። በከተማው ቤት ተከራይታ እየተማረችም ነበር። አስረኛ ክፍል እያ ዶርም ብለው ማለት ነው

ከዛ አስረኛ ክፍል እያለሁ ነፍሰ ጡር ሲሆን ወደ ግሬስ መጣው፣ ግሬሶች ተቀበሉኝ። በዚሁ በግሬስ የህፃናት መኖሪያና ማቆያ ግብረ ሰናይ ማዕከል ያገኘናት ሌላዋ ወላጅናት መዲና ኢብራሂም ናት። መዲና ተወልዳ ካደገችበት ከቤኒሻንጉል ጉምዝ ክልል ወደ ባህር ዳር የመጣችው በአስራ ሁለት አመቷ ወላጆቿ

በመዳራቸው ምክንያት እንደሆነ ታስረዳለች። ከባድ የጤና እክል እንደነበረባት የገለጸችው መዲና ህመሟን ተቋቁማ በቤት ሰራተኝነት ተቀጥራ ስትሰራ እንደነበር

ታወሳለች። ኋላም የጀበና ቡና በማፍላትና በመሸጥ ስትተዳደር ቆይታለች። ይህንኑ ስራ በመስራት ላይ ሳለች ከተዋወቀችው ሰው ጋር ትዳር መስርታ ለጥቂት ጊዜያት አብረው ቢቆዩም ወዲያው በፍች እንደተለያዩ ትናገራለች። እንደተለያየች በወቅቱ ለመለየት ባልቻለችው እርግዝና ሶስት መንታ ልጆችን ተገላግላለች።

እኔ በቃ አንድናንድ ይህ ስራ ዓላማ ነበር። በዛ ሰዓት ብዙ ፈተና ስላየው ማለት ነው። ከዛ ሰውም ጀበና ቡና እንዲያስጀምሩኝ አረጎ በቃ ምናምን ገዝተው ከዛ ቡና ሰራሰራ የነዚህ ልጆች አባት ተዋወቁ ሲቀረኝ፣ ልክ እንደ ቤተሰብ ባለም ይሆነኛል ብዬ የቀረብኩት በጣም ጥሩ ነበር። በዛ ሰዓት ማለት ነው። ከዛ በ በእጁ ካስገባ ሆ ጸበ የተቀየረ መምጣት ዚ ወጡ ማደር ምናምን፣ ምናምን መጠጣት፣ ምናምን ከዛ በቃ አጋጣሚ እርግዝ ነው ተከሰተ። ደግሞ ማርገዛችን ተብዬ ነበር። አልቆጣጠር አልቆጣጠርም

ግን እጅ ቸክ ሳይርቅ ሶስት መንታ ናቸው አሉ። ሶስት መንታ ነበሩ። አንዱ በምግብ ጥረት በዘጠኝ ወሩ ነው የሞተ፣ የስምንት ወሩ ሆስፒታል። ምን ነገሮች ሁሉ በጣም ይሳታሉ። ይህን ሰምን ደምናቸው አላውቅ። አሁን ቢሆን እነዚህ ሞቱብኛል ብዬ ነበር። አሁን እነሱ ተቀበሉ። እዚህ እንኳን ቁርስ ምሳ ይበሉብኛል። ምን ትሰሪያለሽ

አሁን ያው እነዚህ ጽዳት ምናምን ስፈልግ ልጅ ያለው እናስገባም ሰዓት አሁን እኔ ሁለት ሰዓት የሚመልሱ ወደ ስራ እና እነሱ ሁለት ሰዓት የሚገባ ሰው አይፈልጉም። አስራ አንድ ሰዓት አስራ ሁለት ሰዓት ምናምን የሚገባ ሰው የሚፈልጉ እኔ ደግሞ ጠዋት ሁለት ሰዓት አስገብቼ አስር ሰዓት መውጣት በስራ ነው የሚፈልጉ እና አሁን ጎዳና ነው ያለው። የግሬስ ማዕከል ምክትል ስራ አስኪያጅ አቶ ወርቆ ሀሳብ

ማዕከሉ በ አስራ ሶስት ዓመት ቆይታው ተጨባጭ ለውጥ ያመጡ የበጎ አድራጎት ስራዎችን ሰርተዋል ይላሉ። በተለይ ላለፉት አምስት ዓመታት ዘጠና ሶስት ሕጻናትን የሀገር ውስጥ ጉዲፈቻ እንዲያገኙ

አድርጓል። አሳዳጊ ለማግኘት እድሜያቸው ያልፈቀደውን እዚሁ እያሳደጋቸውም ነው። ከዚሁ ጋር በተያያዘ ማዕከሉ መሰረታዊ አገልግሎቶችን በነጻ እንደሚሰጥ አቶ ወርቁ ያብራራሉ። አሁንም ብዙ ህጻናት አሉ ቤተሰብ የሚፈልጉ እዚህ ሁን ያያችኋቸው 28 ሀያ ስምንት ህጻናት አሉ። ከግቢ ውጭ ደግሞ ሰላሳ ሁለት ህጻናት አሉ። በአጠቃላይ ስልሳ ህጻናት አሁን ወላጆቻቸውን በተለያየ ምክንያት ያጡ

ከኛ ጋር በቋሚነት የሚኖሩ ህፃናቶች አሉ። አሁንም ወላጅ ይፈልጋሉ፣ የሚያሳድጋቸው ይፈልጋሉ። ከዛ ውጭ ሌላ ሁለተኛው አገልግሎታችን ልዩ ፍላጎት ያላቸው ህፃናት አሉ። እነዚህ ህፃናቶች ወደ ግሬስ ከመምጣታቸው በፊት አብዛኞቹ

የሚችሉ ልጆቻቸውን ይዘው የሚችሉትን ስራ ለመስራት ይሞክራሉ። ልጆቻቸው እያደጉ በሄደ ቁጥር ግን ልጆቻቸውን ይዘው ስራ መስራት አይችሉም። ማዘልም ከሚችሉት በላይ ስለሚሆን ክብደታቸው ቤት ዘግተውባቸው ወደ ስራ የሚሄዱ ወላጆችን አግኝተናል። እና እነሱ አሁን እኛ ጋር ይውላሉ

27 ህጻናት አሉ። አሁን እነዚህ ስፔሻል ኒዶች እዚህ አገልግሎት ሲያገኙ ይውላሉ። ምሽት ወላጆቻቸው መጥተው ይወስዳሉ። እድሜያቸው ከሶስት ዓመት እና ከዛ በላይ ሲሆኑ ወደ ትምህርት ቤት ሽፍት ያደርጋሉ። ትምህርት ቤት ላይም አሁን 313 ህጻናት አገልግሎት ያገኛሉ ከኛ ግቢ ውስጥ በአካውንቲንግ ድግሪ ብትመረቅም ከአመታት በፊት መተዳደሪያዋ ያደረገችው ሴተኛ አዳሪነትን እንደነበር የነገረችን ሶሎሜ ሙሴም

ታሪኳን እንዲህ አውግታናለች። ባህር ዳር ዩኒቨርሲቲ በ2005 በማኔጅመንት ተመርቂያለሁ። ግን ያው የተለያዩ ስራዎችን በማጣት ያገኘሁትን እየሰራሁ ከሂሳብ አዋቂ ሴፍቲ ኔትም እዛ መዛም እየሰራሁኝ፣ አንዳንድም የተለያዩ ስራ አልንቅም አካል ጉዳተኛም ቢሆን ምን አካል ጉዳተኛ ይኸው፣ አይ በሱ ስራ ይገባል። ስራ አልንቅም።

ይህንን እየሰራው ልጆችን አሳድጋለሁ ማለት ነው። አሁን በዚህ አጋጣሚ የሆነ ሂሳብ አዋቂ ጋር ነበር የምሰራ። ልጅ ይዘሽ ከዚህ በኋላ እንዳትመጭ ሲለኝ፣ ግሬስ መጣውኝና በአካል ጉዳተኞች አላፊ አማካኝነት ደብዳቤ ተጽፎልኝ ግሬስ መጣውኝ ግሬስ እናቴም አባቴም ዘመዴም ወላጅም ነው። ችግሬም ተረድቶ በጨነቀኝ ሰዓት በከፋኝ ሰዓት አይዞሽ፣ አንቺ ለመስራት ያምቃሽ እንጂ

አንቺ ልጆችን ለማሳደግ ያብቃሽ እንጂ እኛም ይዘልሻለን ብሎ ሁለት ልጆችን ተቀብሎ እያያዘልኝ እያኖረልኝ ይገኛል።

አንቺ ምትሰራ ያልሻ ነው። ያሁን ምሳሌ አይሳ ዋቂ ጋር ሰራለሁ። ሴፍቲ ኔት ደግሞ አስፋልት ጠረጋ እሱ ገብቻለሁ። በብዙ ችግርና በተስፋ መቁረጥ ውስጥ የነበሩት እነዚህ እናቶች ግባሬ ሰናይ ድርጅቱን የሚገልጹት ህልማቸውን የሚያሳኩበትና ህይወታቸውን የሚቀይሩበት እድል እንደፈጠረላቸው ነው። አዚህ በውል ኑሮ ትምህርት መማር አልችልም ነበር። ትምህርቴን አቋርጥ ነበር ማለት እንደ ማንኛውም ጎዳና ላይ ያደረግ ነበር።

ግን ያው አፈር ደስተኛ በመሆኔ ምንም ነገር አልተሰማኝ። ትምህርት አስራ ላይ ክፍል ደርሻለሁ። እንደ ጓደኞቼ እንደ ባልዮ ኳይቲኬም ገቢሽ ግን ምንድን ነው አሁን ስትተዳደር? በዚህ እነሱ ናቸው የቤት ኪራይ የሚከፍሉ። ይኸው በቃ እነሱ እንደም ከእናንተ በላይ ናቸው። በጣም ጥሩ ናቸው። እንክብካቤ ያላችሁ በጣም እንደም ከኛ በላይ ነው የሚያስቡላቸው። ጥሪያት በዛው ላይ ምግብ ምናምን ምግብ እንኳን ካልበሉ አልበሉም ብሎ ነው የሚናገሩት።

በጣም ጥሩ ሰዎች ናቸው። ወላጆቻቸው ቀን ላይ ወደ ግሬስ አምጥተው እንዲውሉ የሚያደርጓቸው ሕጻናትም በማዕከሉ ይገኛሉ። ስሜ ምንታምር ማሩ ይባላል። የምሰራው ግሬስ ሴንተር ነው።

ልጆችም ጠዋት እንገባለን። 12 ተኩል ነው እኛ የምንገባው። ከ12 ሰዓት ተኩል ጀምሮ እስከ 2 ሰዓት ተኩል፣ እስከ አንድ ሰዓት ተኩል ድረስ ልጆቹ ይገባሉ። እነሱን ተረቅ ቀኑን ሙሉ ልጆቹ የሚጫወቱት እና ነው እንደ በቃ እነሱ ጋር ምን እንደሆኑ ውሎ፣ ህጻናት ጋር የሚዋለውን ቤት ላይ የምናደርገውን እያደረግን ነው፣ ደስተኛ ሆነን ነው ተኩል ተኩል ሰዓት እዛ ድረስ ከልጆች ጋር

ነፃ የህፃናት ማቆያ፣ ነፃ ትምህርት

ነፃ ምግብ እንዲሁም ነፃ የህክምና አገልግሎት ለህፃናቱ የሚሰጠው የግሬስ ማዕከል ከሶስት ዓመት ተኩል በላይ የሆኑ ህፃናትን ከማዕከሉ ውጭ ሆነው እንዲያድጉ ሞግዚት በመቅጠር ያመቻቻል። ወላጅ ላላቸውና ችግረኛ ለሆኑ ህፃናት ወላጆቹ የስራ ማስጀመሪያ ገንዘብ ሰጥቶ ከልጆቻቸው ጋር እንዳይለያዩ ያደርጋል። ከነዚህ ውስጥ አንዱ አቶ መንግስቱ ማንደፍሮ ነው።

ከተሞተች በኋላም መኪና ተኩራት ሬሶን ነው እዛው አስቀበሩልኝ። ከዛ ስመለስም ውረት ሰጡኝ። የችግረኛ ህጻናትንና የወላጆችን የህይወት መስመር እየቀየረ ያለው ይህ ማዕከል በዋናነት በአሜሪካዊቷ

ማርሲም ኤሪክሰን ቢንቀሳቀስም በስሩ ሌሎች በጎ አድራጊ ግለሰቦች እንዳሉ አቶ ወርቁ ይናገራሉ። አብዛኛው ምንጩ ግለሰቦች በፈቃደኝነት የሚያደርጉት ድጋፍ ነው። በተወሰነ ደረጃ ቸርቾች የሚያግዙን ድጋፍ አለ። ይሄ ሕንፃ አሁን እየተሰራው ያለ ጂፕላስ ስሪ ነው። ኦልሞስት አልቋል። 16 መማሪያ ክላሶች አሉት

ይህንን ግንባታ ያገነቡልን ሶስት ግለሰቦች በግለሰብ ደረጃ ከኪሳቸው አውጥተው ሊከው እየተገነባ ያለ ነው። እየተገነባ ያለው ህንፃ እስከ ስምንተኛ ክፍል ያስተምራል። ከዘጠነኛ እስከ አስራ ሁለተኛ ክፍል ደግሞ ከዚህ በጀርባ ማስፋፊያዎች ጠይቀናል። ያ እንደጨረስነ ግንባታ እንጀምራለን ብለን እናስባለን። የአማራ ክልል የሴቶችና ህጻናት ቢሮ የህፃናት መብትና ደህንነት ማስጠበቅ ዳይሬክተር አቶ አሻግሬ ዘውዴ ስለ ማዕከሉ ባላቸው ምዘና

ግሬስ ማዕከል ለህፃናትና ለሴቶች የሚያደርገው ድጋፍ ችግር ፈቺ ስለመሆኑ ቢሮ ተምሮበታል። በሌሎች የክልሉ ዋና ዋና ከተሞችም ተመሳሳይ ማዕከሎችን ለመክፈት እቅድ መያዙን ጠቁመዋል። ከዋግ ምራብ ከሌሎችም እንደዚህ የመጡ ህፃናትን ሳይቀር እኛ የህፃናት ድጋፍና ክብካቢ ማዕከል አለን። እዛ እንዲገቡ ከተደረገ በኋላ ሙሉውን ሙሉውን የምግብ ነክ የሆኑ ነገሮች ላይ እና አንዳንድ

ምግብ ነክ ያልሆኑትም ድጋፍ በማድረግ ልጆቹ እዛው በማዕከል ላይ የምግብ በማቅረብ ምን በማድረግ በኋላም ሰላም ከሞ በኋላ ከሆነ በኋላም ወደ ነበሩበት ቦታ ላይ እንዲቀላቀሉ እንዲዋሃድ የማድረግ ስራም እየሰራበት ሁኔታ ነው ያለ። አቶ ወርቁ እንደሚሉት ህጻናቱ ለመኖር መሰረታዊ የሆኑ ፍላጎቶችን እንዳስፈላጊነቱ ከሚሰጡ የስነ ልቦና የምክር አገልግሎት ጋራ

በዚህ ማዕከል ያገኛሉ። ህፃናት ቤተሰብ ውስጥ ሲያድጉ ሙሉ ሆነው ማደግ የሚችሉበት እድል ይፈጠራል። በተቋም ደረጃ ሲያድጉ ግን ከባድ ነው። እኔ ማነው የሚል ጥያቄ አለ። ያን ጥያቄ መመለስ የሚችለው ቤተሰብ ነው። ተቋም ሊመልስ አይችልም። ሁሉም ህፃናት እድሜያቸው

ከሶስት ከአራት ዓመት ከመድረሱ በፊት ጉዲፈቻ መደረግ አለባቸው። ጉዲፈቻ ተደርገው ቤተሰብ ኑሯቸው እህት፣ ወንድም፣ አክስት፣ አጎት የሚለውን ነው ሁሉ እኔ አንቺ ያለን ታሪክ እነሱ ኑሯቸው ለነገያ ዜጋና

ሀገር ተረካቢ ሕጻናት እንዲሆኑ ማስቻል የሚቻለው ብለን እናምናለን። በአንድ ማዕከል ውስጥ ሕጻናትን ሰብስቦ ማሳደግ ጊዜያዊ የችግር መፍቻ መፍትሄ ሊሆን ይችላል። ነገ የሀገር ተረካቢ ትውልድ ለማፍራት ዛሬ በሕጻናቱ ላይ መልካም ዘር መዝራት ያስፈልጋል። ዘሩ የሚዘራው ደግሞ አንድም በቤተሰብ ሁለትም በማህበረሰብ ነው።

ለዚህ ደግሞ ማህበረሰቡ ህፃናቱን ወስዶ በማሳደግ አልያ ደግሞ በየጊዜው መጥቶ በመጎብኘት ፍቅር እንዲሰጥ የማዕከሉ ምክትል ስራ አስኪያጅ አቶ ወርቁ ሀሳብ መልእክታቸውን አስተላልፈዋል። ለአሜሪካ ድምፅ አስቴር ምስጋናው ባህርዳር

የኢትዮጵያ ምስጋናውን ለቀደመው ዘገባ በእጅጉ እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። አንድ አጭር መልእክት ሰምተን እንመለስ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዶችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኖሩልን።

ታዲያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ አድማጮቻችን፣ ለምሽቱ የያዝነውን መሰናዶ እያጠናቀቅን ነው። ከዚያ በፊት ግን

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የዓለም የፕሬስ ነጻነት ይዞታን በሚመለከት ለጋዜጠኞች በሰጡት መግለጫ በዓለም ዙሪያ በጋዜጠኞች ላይ በተለያየ መንገድ የሚፈጸመው አፈና እየተባባሰ መጥቷል ሲሉ የተናገሩትን በመጥቀስ ርዕስ አንቀጹ ጽሑፉን ጀምሯል።

ሩሲያ ውስጥ በእስር ላይ ያለው የዋል ስትሪት ጀርናል ጋዜጠኛ ኢቫን ጌርሽኮቪች ጉዳይ ይህን እውነታ እጅግ ጠንካራ በሆነ መንገድ የሚያመለክት ማስረጃ ነው በማለትም ይቀጥላል። ሩሲያን በሚመለከት በዓለም ዙሪያ ሰዎችን ካላግባብ በማሰር ለፖለቲካዊ ዓላማቸው በታጋችነት ከሚይዙ ጥቂት ሀገሮች መካከል አንዷ ነች። ይህ ፈጽሞ ተቀባይነት የሌለው ተግባር ነው።

እኛም ይህን አድራጎት ለማስቆም በስፋት እየሰራንን፣ በዚያም ላይ ካላግባብ የታሰሩ ሰዎችን ለማስለቀቅ ጥረት እናደርጋለን። የዓለም የፕሬስ ነጻነት ይዞታን በሚመለከት የተካሄደውን ውይይት የመሩት የዋሽንግተን ፖስት ጋዜጣው አምደኛ ዴቪድ ኢግኒሽየስ እንዳሉት እንደ አውሮፓውያን የዘመን አቆጣጠር ባለፈው አመት 67 ጋዜጠኞችና የመገናኛ ብዙሀን ሰራተኞች ተገድለዋል።

ወደ 570 የሚሆኑ ሌሎች ጋዜጠኞችና የሚዲያ ሰራተኞችም በ30 ሀገሮች በእስር ላይ ይገኛሉ። ዩናይትድ ስቴትስ በጋዜጠኞች ላይ የሚደርሰውን ጥቃት ለማስቆም የተለያዩ መንገዶችን በመጠቀም ጥረት እያደረገች ነው በማለት ርዕሰ አንቀጹ ጽሑፉን ይቀጥላል።

አንዱ በውጭ ሀገሮች የዩናይትድ ስቴትስን ዜጎች በህገ ወጥ መንገድ በሚያስሩ ላይ ማዕቀቦች የሚደነግገው የሮበርት ሌቪንሰን የታጋቾች ማስለቀቂያ እና የአጋቾች ተጠያቂነት የተባለው ድንጋጌ ነው። የሌቪንሰን ድንጋጌ ትልቅ አቅም የሚሰጥ ህግ መሆኑን የውጭ ጉዳይ ሚኒስትር ብሊንከን አስረድተዋል።

ማሰር አድራጎት በቀጥታ የሚሳተፉትን በተጠያቂነት ለመያዝ የሚረዱን የተለያዩ አዳዲስ ስልጣኖችን ይሰጠናል። የጉዞ እገዳ መጣል፣ ንብረታቸውን እንዳያንቀሳቀሱ ማገድ የመሳሰለውን ስልጣን ይሰጠናል። ይህ ድንጋጌ ስራ ላይ ሲውል ወደፊት እንዲህ ያለውን ድርጊት ለመፈጸም የሚቃጡትን እንደሚያስደነግጣቸው ተስፋ እናደርጋለን።

የውጭ ጉዳይ ሚኒስትር ብሊንከን አስከትለውም ዩናይትድ ስቴትስ በአንድ ወይም በሌላ መንገድ የማስፈራራት፣ የማስገደድ፣ የማሳደድ፣ የመከሰስና የመሰለል ጥቃት የሚገጥማቸውን ጋዜጠኞች ለመርዳት ጥረት እያደረገች መሆኑን አስረድተዋል። የሚያስፈልጋቸውን የቴክኖሎጂ መሳሪያዎች እንዲያገኙ፣ በክፉ ተንኮል የተመረዙ አታካች የክስ ሂደቶችን ለመከላከል እንዲችሉ

መንግስታት ከሚያደርሱባቸው የማስፈራራትና የማስገደድ አድራጎት ራሳቸውን ለመጠበቅ የሚያስችላቸው የገንዘብ ድጋፍ መስጠት አንዱ መሆኑን አመልክተዋል።

እኛም ለብዙሀን መገናኛ ነጻነት የገንዘብ መዋጮ ለሚያሰባስብ ተቋም በብዙ አስር ሚሊዮኖች የሚቆጠር መዋጮ በመስጠት ላይ ነን። ገንዘቡ ነጻ የብዙሀን መገናኛዎች እጅግ አስቸጋሪ በሆኑ ቦታዎችም ውስጥ ቢሆን ስራቸውን ለመቀጠል አቅማቸውን ለማጎልበት የሚውል ነው። በዓለም ላይ እጅግ ከፍተኛውን ኃላፊነት ከሚጠይቁ ስራዎች አንዱ በሆነው በዚህ ሙያ ከተሰማሩት ጋር አብረን መስራታችንን ትልቅ ስፍራ የምንሰጠው ጉዳይ ነው ያሉት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን

መንግስታትንና ተቋማትን በተጠያቂነት የሚይዝ፣ ጨለማ በወረሰው ስፍራ ብርሃን የሚፈነጥቅ፣ ህዝብ በተቋማቱና በተወካዮቹ ላይ አመኔታ እንዲኖረው የሚረዳ ሙያ ነውና በማለት የተናገሩትን ጠቅሶ ርዕሰ አንቀጹ ጽሁፉን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።

አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ከመሰነባበታችን በፊት ከራዲዮ በቴሌቪዥን በተጨማሪ በምን ሁኔታ ልታዳምጡ እንደምትችሉ ጠቆም ማድርግ ልረፍ። አምሃሪክ አት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በመደመጥ ላይ እንገኛለን። ማናቸውም አስተያየቶች ቢኖራችሁ ደግሞ በ202205 9942 የዋትሳፕ መስመራችን ላይ ልታደርሱን ትችላላችሁ።

ዛሬ ምሽት ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ ደግሞ ብርሃን ኃይሉ አብራናለች። ዋና አዘጋጃችን ጽዮን ግርማ ነበረች። የነገሰው ይበለን። መልካም ምሽት ይሁንላችሁ። ¶¶